nagaatti አማ amma sagantaa afaan amaaraatu itti የአሜሪካ ድምጽ ራዲዮ ጣቢያ ነው በ19ጠኝና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መስከረም 3 2014 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሀት ታጣቂዎች ደቡብ ወሎ ዞን ወረባቡ ወረዳ ውስጥ በቆዩባቸው ቀናት ሰላማዊ ሰዎችን በወል ገድለዋል ሲሉ የአካባቢው ባለስልጣናት ተናግረዋል። ህወሀት እንዲያሉ እንጀላዎችን አይቀበልም። በህወሓትና በፌዴራል መንግስት ወገኖች ከፍተኛ የሰብአዊ መብቶች ጥሰቶች እየተፈጸሙ እንደሚገኝ የተባበሩት መንግስታት ድርጅት ገለጸ። እነዚህንና ሌሎች ዘገባዎችን በምሽጡ ቅንብራችን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በዋሽንግተን ዲሲ ከሚገኙ የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባዎችን ካደረሱን ዘጋቢዎች ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94 ነጥ ሶስት ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። በህወሓትም በፌዴራል መንግስት ወገኖችም ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ የተባበሩት መንግስታት ገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ችግሩ በወታደራዊ አማራጭ እንደማይፈታ ሁለቱም ወገኖች እስካሁን የተረዱት አይመስለኝም ብለዋል። የኢትዮጵያ መረጋጋትና አንድነት ለአካባቢው መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉት ጉተሬዝ ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ሲሉም ተናግረዋል። ኢሰመኮ ቅዳሜ ዕለት ባወጣው መግለጫ በትግራይ ክልል ያለው የሰብአዊ ሁኔታ አሳሳቢ እንደሆነ መቀጠሉን አስታውቋል። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሀሳብ ዙሪያ ከህወሓትም ይሁን ከፌዴራል መንግስት እስካሁን የተሰጠ ምላሽ የለም። አድማጮች ዝርዝሩ በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። የኒጀር አዋሳኝ በሆኑ የማሊና ቡርኪና ፋሶ ድንበር አካባቢ ቁጥራቸው እጅግ የበዛ ህጻናት እየተገደሉ ወይም ለውትድርና እየተመለመሉ መሆኑን አምነስቲ ኢንተርናሽናል ዛሬ ባወጣው ጥናታዊ ሪፖርት አስታወቀ። ሪፖርቱ ቴላቤሪ በተባለው የኒጀር ግዛት ጠቅላላ ትውልድ እንዳለ በሞትና በጥፋት የተከበበ ነው ብሏል። አምነስቲ በዚህ በ2021 ዓ.ም ብቻ 60 ሕፃናት መገደላቸውን ባለ 51 ገጽ በሆነው ሪፖርቱ አመልክቷል። ካለፈው ዓመት ወዲህ በተካሄዱ ግጭቶች ብቻ 544 ሰላማዊ ሰዎች መገደላቸውንም አስታውቋል። የአምነስቲ የቀውስ ምላሽ ምክትል ዲሬክተር ማት ዌልስም ታጣቂ ቡድኖች ትምህርት ቤቶችና የመጠባበቂያ ክምችት ስፍራዎችን በተከታታይ እያጠቁ ሕፃናትን ለምልመላ ኢላማ እያደረጉ ነው ብለዋል። አምነስቲ ለዚህ ተጠያቂ ያደረጋቸው በአካባቢው የሚንቀሳቀሱትን የትልቁን ሳህራ አይሲስና እንዲሁም ከአልኬዳ ጋር ግንኙነት አላቸው የተባሉትን ጃማት ነርሳት አልኢስላም ወአልሙዝሊም የተባሉትን ድርጅቶች ነው። በጊኒ የረጅም ጊዜ ተቃዋሚ መሪ የሆኑት ሴሉ ዳላን ዲያሎ በቅርቡ በፕሬዝደንት አልፋ ኮንዴ ላይ የተደረገውን መፈንቅለ መንግስት የሚደግፉ መሆናቸውን ያስታወቁ ሲሆን፣ ይሁን እንጂ የወታደራዊ ጁንታ መሪዎች የሽግግር መንግስት በማቋቋም የሚቀጥለው ምርጫ የሚደረግበትን ቀን በአስቸኳይ እንዲያሳውቁ አሳስበዋል። አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሰኞ በዩናይትድ ስቴትስ ምክር ቤት ፊት ቀርበው በአሜሪካ ታሪክ ውስጥ ረዥም ጊዜ በቆየውና ሁለት አስርት አመታትን ባስቆጠረው በአፍጋኒስታኑ ጦርነት የዩናይትድ ስቴትስን ወታደሮች በተረባበሸ ሁኔታ ከሀገር መልቀቅን አስመልክቶ ምስክርነታቸውን ይሰጣሉ። ይህን በተመለከተ የኬምብሪጅ ሚየርን ዘገባ ኤደን ገረመው ታቀርበዋለች። ተቃዋሚ የሪፐብሊካን ሕግ አውጪዎችና እንዲሁም አንዳንድ የጆ ባይደን የስራ ባልደረባ የሆኑ ዴሞክራቶች አሜሪካውያን ዜጎችን እንዲሁም በጦርነቱ የዩናይትድ ስቴትስ ወታደሮችን በትርጉምና በምክር ሲያግዙ የነበሩ አፍጋኒስታውያንን ከሀገር ለማስወጣት በተደረገው ጥረት ጆ ባይደን ያደረጉት አፈጻጸምን በተመለከተ ትችት አቅርበዋል። ብሊንከን ዛሬ በሀገሪቱ በውጭ ጉዳይ ኮሚቴ ፊት፣ ነገ ደግሞ በውጭ ጉዳይ ግንኙነት የሴኔት ኮሚቴ ፊት ቀርበው ቃላቸውን ይሰጣሉ። በዩናይትድ ስቴትስ የተደረጉ ብሔራዊ የድምጽ ማሰባሰቦች ባይደን ዘላለማዊ ጦርነት ብለው የጠሩትን የአፍጋኒስታኑን ጦርነት በማስቆማቸው ሰፊ የሆነ ድጋፍ ያስገኛላቸው ሲሆን፣ ነገር ግን የተፈጸመውን አወጣጥ ብዙዎቹ አይደግፉትም። የዩናይትድ ስቴትስ ዋና ዲፕሎማት የሆኑት ብሊንከን ታዲያ ባ ባለፈው ዓመት ሚያዝያ ወር ላይ ፕሬዝዳንት ጆ ባይደን ከሳቸው የቀደሙት ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦሯን ከአፍጋኒስታን እንደምታስወጣ የገቡትን ቃል እንደሚያከብሩ ሀሳባቸውን ካስታወቁ በኋላ ዩናይትድ ስቴትስ ወዲያውኑ ለምን ወታደሮቿን አላስወጣችም የሚለውንና ሌሎች ጠንካራ ጥያቄዎቹንም እንደሚጋፈጡ ይጠበቃል። የህግ አውጪዎቹ በተጨማሪም በዚህ ፍጥነት የአፍጋኒስታን መንግስት ወድቆ ሀገሪቱ በታሊባን እጅ እንደምትገባና ፕሬዚዳንት አሽራፍ ጋኒም በተባበሩት አረብ ኤምሬትስ ድንገተኛ ጥገኝነትን እንደሚጠይቁ የሀገሪቱ የደህንነት ስብስብ ይህንን ባለመተንበዩም ኮንነዋል። ሪፐብሊካኖቹ ጥያቄዎቻቸውን በጦርነቱ የመጨረሻ ሳምንታትና ቀናት ላይ የታየውን የፕሬዝዳንት ጆ ባይደን አፈጻጸም ላይ እንደሚያተኩሩ ያስታወቁ ሲሆን በአንጻሩ ዴሞክራቶቹ ደግሞ ዩናይትድ ስቴትስ በአፍጋኒስታን ጦርነት ውስጥ ከገባችባቸው ጊዜ ጀምሮ ሀገሪቱን ያስተዳደሩትን አራት መሪዎች ማለትም ሁለቱን ሪፐብሊካን መሪዎች ጆርጅ ደብልዩ ቡሽ ና ፕሬዝዳንት ዶናልድ ትራምፕን እንዲሁም ዴሞክራቶቹን ባራክ ኦባማ ና ጆ ባይደን የተደረጉ አጠቃላይ ጥረቶችን እንቃኛለን ብለዋል። ለኬን ብሬድሚየር ዘገባ ኤደን ገረመው ከዋሽንግተን ዲሲ በሳዑዲ አረቢያ የእርዳታ አገልግሎት ሰራተኛ በነበረው አብዱርሃማን አልሳድሃን ላይ ተፈጽሟል የተባለው የማሰቃየት ተግባር በእጅጉ ያሳሰባቸው መሆኑን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ትናንት እሁድ በትዊተር ገጻቸው ባስተላለፉት መልእክት አስታወቁ። ፕሎሲ በመልእክታቸው የይግባኝ ችሎቱን ሂደትም ሆነ የሳዑዲ አረቢያን የሰብአዊ መብት ጥሰቶችን ምክር ቤቱ በቅርበት ይከታተላል ብለዋል። አብዱራህማን እንደ ኤሮፓ አቆጣጠር መጋቢት 2018 በሳዑዲ ባለስልጣናት ትእዛዝ የታሰረ ሲሆን 20 ዓመታት እስራትና የ20 ዓመታት የጉዞ ማዕቀብ የተፈረደበት መሆኑን እንደ ኤሮፓ አቆጣጠር ሚያዝያ 6 የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። መቀመጫውን በጄኔቭ ያደረገና መና የተባለው የሰብአዊ መብት ተሟጋች ቡድን ባለፈው ሚያዝያ ባወጣው መግለጫ አልሳድሃን የተከሰሰው ሁለት ምጸታዊ ይዘት ያላቸውን የትዊተር አካውንት ይመራል፣ አይሲስ የተባለውን የሽብርተኞች ቡድን ይደግፋል፣ የሚያስተላልፋቸውን መልእክቶች የህዝብና ሃይማኖታዊ ስርዓትና እሴቶችን የሚቃወሙ ናቸው የሚል ነው። አልሳድሃን ግርፋትና በኤሌክትሪክ ንዝረት ማሰቃየት የተካሄደበት በድብደባም ስብራት የደረሰበት መሆኑም ተመልክተዋል። በልዑል መሐመድ ቢን አልሳማን የምትመራው ሳዑዲ አረቢያ በበርካታ የሰብአዊ መብት ጥሰቶች የምትጠቀስ አገር መሆኗም በዘገባው ተጠቅሷል። ለወራት መሞታቸው ሲነገር የቆየው የአልቃይዳ መሪ አይማን አልዛዋሪ የመስከረም 11 ጥቃት 20ኛ ዓመቱን እየተከበረ ባለበት ወቅት በአዲስ ቪዲዮ ታይተዋል። ሳይት የተሰኘው የጂሃዲስቶችን ድረገጽ የሚቆጣጠረው የአሜሪካ የደህንነት ቡድን እንዳስታወቀው ቪዲዮው የተለቀቀው ቅዳሜ ዕለት ሲሆን በቪዲዮው ላይ አልዛዋሪ ኢየሩሳሌም መቼም የአይሁዳውያን መኖሪያ አትሆንም ሲሉ ተሰምተዋል። አልቃይዳ በጥር ወር ላይ የፈጸመውን ሶሪያ ውስጥ የሚገኙ የራሽያ ወታደሮችን ኢላማ ያደረገውን ጥቃትና ሌሎች ጥቃቶችንም አልዛዋሪ አድንቀዋል። አልዛዋሪ በመልእክታቸው ከ20 ዓመታት በኋላ የዩናይትድ ስቴትስን ወታደሮች ከአፍጋኒስታን መውጣት መጥቀሳቸውን ሳይት አስታውቋል። ሆኖም አፍጋኒስታንን የመልቀቁን ሂደት ከታሊባን ጋር ስምምነት ላይ የተደረሰው ባለፈው ዓመት የካቲት ላይ እንደመሆኑ ቪዲዮው አዲስ የተቀዳ ለመሆኑ አያመለክትም ሲል ሳይት ጨምሮ ገልጿል። አልዛዋሪ ስለ ታሊባን አፍጋኒስታንን ዋና ከተማ ካቡልን ዳግመኛ ስለመቆጣጠራቸው ምንም አለመናገራቸውንም ሳይት አስታውቋል። አልዛዋሪ እንደ አውሮፓ አቆጣጠር በ2020 መጨረሻ አካባቢ በህመም ምክንያት መሞታቸው ሲነገር ከቆየ በኋላ እስከ ቅዳሜ ዕለት ድረስ በህይወት ስለመኖራቸው የሚገልጽ ምንም አይነት ቪዲዮም ሆነ ማስረጃ ሳይታይም ቆይተዋል። የአልዛዋሪ ንግግር 61 ደቂቃ ከ37 ሰከንድ የሚፈጅ ሲሆን አልሸባብ ሚዲያ ፋውንዴሽን በተሰኘው ቡድን የተለቀቀ መሆኑም ተገልጿል። ባለፉት ቅርብ ሳምንታት በተመሳሳይ ማዕበል የተመታችውን የደቡብ ምስራቅ ዩናይትድ ስቴትሷን የሉዚያና ክፍለ ግዛት እንዲሁም ሌላውን የዩናይትድ ስቴትስ የባህር ዳርቻ አዋሳኝ ክፍለ ግዛት ቴክሳስን ጨምሮ ሄሪከን ኒኮላስ የሚል ስያሜ የተሰጠውና የጎርፍ መጥለቅለቅ እንዳያስከትል ስጋት ያሳደረ ከባድ ዝናም የቀላቀለ አደገኛ አውሎ ነፋስ ወደ አካባቢዎቹ እየገሰገሰ መሆኑን የአየር ትንበያ መረጃዎች አመለከቱ። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ማያሚ የሚገኘው የብሔራዊ አየር ትንበያ ማዕከል ባለሙያዎች እንዳስረዱት ኃይሉን ይበልጥ እያጠናከረ ያለው ሄሬኬን ኒኮላስ በሰዓት እስከ 95 ኪሎ ሜትሮች በሚደርስ ከፍተኛ ፍጥነት በመገስገስ ላይ ነው። ዛሬ ከቀትር በኋላ ከሰሜን ወደ ሰሜን ምዕራብ አቅጣጫ 22 ኪሎ ሜትሮች በሰዓት እየቀዘፈ ከደቡብ ቴክሳስ የባህር ዳርቻዎች እንደሚቃረብና ከዚያም ማምሻውን አንስቶ ደቡብና ማዕከላዊ የቴክሳስ ባህር ዳርቻ አካባቢዎችን እንደሚያዳርስ ተገምቷል። ከቴክሳስ የወደብ ከተማ አራንሳስ አንስቶ እስከ ባሃማስ ደሴቷ ፍሪፖርት ከተማ ድረስ ጥንቃቄ የሚጠይቁ ማስጠንቀቂያዎች ተሰጥተዋል። ሳያቋርጥ የሚወርደው ከባድ ዝናብ ድንገተኛ የጎርፍ መጥለቅለቅ ሊያስከትል እንደሚችል በመገመቱም እንዲሁም የውሃ ማውረጃ ቱቦ ማስተላለፍ ከሚችለው በላይ በመፍሰስ የሚከሰት የጎርፍ አይነት ሊያመጣ ስለሚችል አብዛኛው የግዛቲቱ የባህር አካባቢዎች ማስጠንቀቂያው ይመለከታቸዋል አጠቃላይ መጠኑ እስከ 25 ሴንቲሜትር የሚደርስ ዝናብ በቴክሳስ እና በደቡብ ምዕራብ ሉዊዚያና ሊወርድ እንደሚችል ሲጠበቅ በተጨማሪም ከእሁድ ማታ አንስቶ እስከ ሳምንቱ አጋማሽ ባለው ጊዜ አልፎ አልፎ ቅላላ መጠኑ እስከ ሃምሳ ሴንቲሜትር የሚደርስ ኃይለኛ ዝናብ በቴክሳስ የባህር ዳርቻ አካባቢዎች ሊዘገብ እንደሚችልም ተተንብዋል። የቴክሳሱ አገረ ገዢ ግሬግ አቦት ግዛታቸው አደገኛው ዝናብ አዘል አውሎ ንፋስ ሊያስከትል የሚችለውን አደጋ ለመቋቋም አስፈላጊ የቁሳቁሶችና የሰው ኃይል እንዲሁም የነፍስ አድን ቡድኖችን በሂውስተንና በባህር የሰላጤው አካባቢዎች አዘጋጅተው በመጠባበቅ ላይ መሆናቸውን ተናግረዋል። በቪዲዮ አማካኝነት ባስተላለፉትን በዚህ መልእክታቸው ስጋታቸውን የገለጡት አገረ ገዢ አቦት ነዋሪዎች የአየር ሁኔታ ማስጠንቀቂያዎችን በንቃት እንዲከታተሉ ሲሉ አሳስበዋል። የሉዊዚያናው አገረ ገዢ ጃን ቤል ኤድዋርድስ በበኩላቸው ከቀደመው ሄሬኬን አይዳ የሚል መጠሪያ ተሰጠውት ከነበረው አደገኛ ዝናብ ማዘል አሎንፋስ እና ባለፈው ዓመት በተመሳሳይ ደርሳ ከፍተኛ የጎርፍ አደጋ ካስከተለችው ሄሬኬን ሎራ ገና በማገገም ላይ በምትገኘው ግዛታቸው የአሁኑ ሄሬኬን ኒኮላስ ወደ አካባቢው ከመድረሱ አስቀድመው ነው የአስቸኳይ ጊዜ አዋጅ ያወጁት። በደቡብ አፍሪካ በሶስተኛው ዙር የኮቪድ-19 ወረርሽኝ ወቅት ለቫይረሱ የተጋለጡ ሰዎች ቁጥር መቀነሱን የሚያመለክቱ ዘገባዎች በመውጣታቸው ደቡብ አፍሪካ በኮቪድ-19 ላይ የጣለችውን ገደብ እንደምታላላ የደቡብ አፍሪካ ፕሬዝደንት ሲረል ራማፎሳ አስታውቀዋል። የምሽቱ ዜና ይሄው ነበር። ጤና ይስጥልን። የዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የሰኞ መስከረም 3 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትግል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ወደ እለቱ አብይ ረስንለፍ የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ቡድን ደቡብ ወሎ ዞን ወረባቦ ወረዳ ውስጥ በቆዩባቸው ቀናት ሰላማዊ ሰዎችን በወል ገድለዋል ሲሉ የአካባቢው ባለስልጣናት ተናግረዋል። በሌላ በኩል የህወሓት ቃል አቀባይ ታጣቂዎቹ በሚወነጀሉበት በዚህ ክስ ወዲያውኑ ማስተባበያ ባይሰጡም ከዚህ ቀደም በተመሳሳይ ሰላማዊ ሰዎችን በመግደል የሚቀርብባቸውን ውንጀላ በተመለከተ ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን ሲሉ የድርጅቱ ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ መግለጻቸው ይታወሳል። በሌላ በኩል ደሴ የሚገኘው ዘጋቢያችን መስፍን አራጌ በጸጥታ ችግር ምክንያት ወደ አካባቢው መጠጋትና በስልክና የኢንተርኔት ችግር ምክንያት ተጨማሪ መረጃዎችን ማግኘት እንዳልቻለ ጠቅሶ የቤተሰቦቻቸው አባላት እንደተገደሉባቸው የገለጹ በስፍራው ለተገኙ የሀገር ውስጥ ጋዜጠኞች የሰጡትን የድምፅ አስተያየት ታማኝ ከሆኑ ምንጮቹ እንዳጎኘው ከጠቆመው በምስል የተደገፈ መረጃ ጋር አካቶ ተከታዩን ዘገባ አሰናድቷል። መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል በደቡብ ወሎ ዞን ወረባቦ አካባቢዎች ከነሐሴ 24 ማምሻ እስከ ነሐሴ መጨረሻ ባሉት ጊዜያት ውስጥ ወታደራዊ ጥቃት መሰንዘሩን የአካባቢው ነዋሪዎች በስፍራው ለተገኙ መገናኛ ብዙሃን ባለሙያዎች ተናግረዋል። በዚህም አስከፊ ሰብዓዊ ጉዳት መድረሱን ነው የገለጹት። አንዱ 018 ቀበሌ ነው። በቀበሌው የገላና ጎጥ ነዋሪዋ ጦይባ መሐመድ ሰርጎ በመግባት አካባቢውን ተቆጣጥሮት የነበረው የህወሃት ኃይል የ22 ዓመት የትዳር አጋራቸውን እንደገደለባቸው አመልክተዋል። ገበሬ ነው አረም ነው ሄደው ልጆቹን ይዞ በሮቹን ይዞ ከብት አሰረበት አሯሩ ጠው ደፍታው ነው ገደሉት። ሄደው ያው ጨርቁን እንጂ ሌላ ያለ ጨርቅ ነው ያገኙት። ሌላ ያለ ወንድሞቹ በዛ ቢሄዱ በዛ ቢሄዱ አይዶሏቸው ቶስት ወንድ ልጅ አንድ ሴ ልጅ አለው። አንድ ስር ቤት ነው ጅዲያ አንዱ ከብት ነርቷል። ሁለቱ ሄውላቸው እንዲሁ ቀረው መራሩ ገበሬ ተግብርናው ነው በቅል ሌላ ያቅም ሌላ ነገር አያቅም። ለነገር የሚያቀው ነገር የለም የእድሜ ባለጸጋ እናቴ ተገድላ ላውሬ ተዳርጋለች የሚሉት ደግሞ የዚሁ ቀበሌ ኗሪ አይሻ ሰይድ ናቸው። እዚህ ይጎራው ላይ ነበር ዝምታ ይጎራ ላይ በጣም ተኩስ አበዙብን። እኛ ሸምጠና አለፍ። እናቴ ግን ትልቅ ትልቅ ሰው ነበረችና እኛ ህጻን ልጅ ይዘናል ወደ ጎርባ ገባን፣ እሷ ኋላ ቀረችብን። ቀረችበት ከዛን ሰዓት በጣም አፍነውን ነበርና እኛ እየተጨናነቅ እናታችንን ተገንጥላ ቀረች። ወዲያ ወደ ጎረምቴ ወደ ቢስቲማ ተቃናን። እኛ እዚህ እንደወደቀች ነገር ስንመጣ ተተረጋጋ ሞታ ጅበቷት ካባር ለብሷና አንድ አጥንት ልብሷ ጋር ናገኘ የቀበሌው አስተዳዳሪ ሰይድ መሐመድ በአካባቢው ከአስራ አራት ሰዎች በላይ መገደላቸውን ጠቁመው የቆሰሉና ታፍነው የተወሰዱ መኖራቸውን አክለው አብራርተዋል። የህወሓት ሰራዊት ወደ ኛ ቀበሌ የገባው ሳምንት እሁድና ሰኞን እኛ ቀበሌ ላይ ገብቶ ተወሰነ ሶስት አራት ክፍል ቆይቷል። በዛን ጊዜ እንግዲህ ያው ከፍተኛ የሆነ ጉዳት አድርሷል። አስራ አራት ሰዎች ንጹሀን ዜጎች ህይወት አልሷል። አንዲ አካል ጉዳት የደረሰበት ቁስለኛ አለ። አንዲ ተማርኮ የሄዴ ቀጥታ አካል የሚኒሻ አካል አለ። ከሟቾቹ አብዛኞቹ በቅርብ የሚያውቋቸው የተወሰኑት ደግሞ የስጋ ዝምድና ያላቸው እንደሆኑ ነው አስተዳዳሪው የገለጹት። ገሌ ሰዎች ስለሆኑ ብዙዎቹን አውቃቸው ናቃቸው ያለሁኝ የኔ የወንድሜ ልጅ መሀመር ፈንታው የሞት አለ። ጀማል የሱፍ፣ እንድሪስ አዲም፣ እንድሪስ ሲማን፣ ሸሪፍ ሴን፣ ሸሁ ሀሰን፣ ሽኩር ባሻ፣ ብርሃም ሰይድ የሚባሉ እነዚህ እንግዲህ በዋናነት ሊተማቃቸው ውስጥ እነዚህን ነው በጎላ ደረጃ ማቃቸው ተመኝ መር የሞተች አለ የወረ የወረዳ ዋና አስተዳዳሪ ካሊድ መሐመድ አሸባሪ ሲሉ በጠሩት አካል የወረዳው ስድስት ቀበሌዎች ወረራ ተፈጽሞባቸው እንደነበር ለአሜሪካ ድምጽ ሬዲዮ አስታውቀዋል ትኛ ጋር በዜሮ አስራ ስምንት ነው የመጀመሪያ የገባው ዜሮ አስራ ስምንት ቁል ነው የሚባለው ቀበሌ ነው የገባው ከዛ ወደዛ ግዛትም እያስፋፋ ዜሮ አስራ ዘጠኝ ዜሮ ሀያ አካባቢ ላይ ገብቶ ከዜሮ ሶስት ዘጠኝ እና ስምንት አድርጎ ዜሮ ሰባት ደርሶ ተመለሰው ማለት ነው። ወረራውን የፈጸመው አካል በወሰደው ወታደራዊ እርምጃ እስከ ሰላሳ የሚደርሱ ንጹሐን ሳይገደሉ አልቀሩም ይላሉ አስተዳዳሪው። በእነዚህ ቀበሌዎች ላይ ያው በተለይ ዜሮ አስራ ስምንት ላይ በሰው ህይወት ላይ ከፍተኛ ጉዳት አድርሷል። ከአንድ ቀበሌ ራሱ ከንጹሐን የሆኑ ዜጎች ከአስራ አራት እስከ አስራ ስምንት የሚሆነው አካባቢ አንድ ቀበሌ ላይ ዜሮ አስራ ስምንት ላይ የገደለበት ሁኔታ ነው ያለው። ሌሎችም ቀበሌ ላይ እንደዚህ ሶስት አራት ነው። በጥቅሉ ከሀያ አምስት ከሰላሳ አካባቢ የሚሆኑ ሰዎች ቸውን ያጡበት ሁኔታ ነው ያለው። ያለ አግባብ ንጹሐን ዜጎች የሆኑ ከምንም ጋር የማያገናኛቸው ማለት ነው። የሟቾች አስከሬን እንዳይቀበር እስከ መከልከል ተደርሷል የሚሉት አስተዳዳሪው ድርጊቱን ሰብአዊነት የጎደለው ሲሉ ኮንነውታል። ለመቅበር አልተቻለም። እንደውም አንዱ የወንድሙን አስክሬን እንኳ እንዳይጠብቅ ነው የተደረገው። በአግባቡ አንስቶ እንዳይሰጥርና እንዳይቀበር የተደረገበት ሁኔታ ነው ያለው። አንድትም እንደዚሁ ሴት ናት፣ ጅብ የበላበት ሁኔታና ለመገለጫ በቃ አካሏና ጨርቋ የተገኘበት የተወሰነ አካሏ ብቻ የተገኘበት ሁኔታና የሰብአዊ የሆነ ድርጊት ነው እንግዲህ የተፈጸመ ያንን ሁሉ ዘግናኝ የሆነ ነገር ነው። እኛም ሄደን በቦታው ላይ ያየ ነው የተመለከት ነው። ከምንም ጋር የማያገናኛቸው አካላቶች ከብልጽግና ፓርቲ ጋር እንኳ ግንኙነት አላቸው ብለን የማትላቸው አባል እንኳ ያልሆኑ አካላቶች። አካባቢዎቹ አሁን አንጻራዊ ሰላም ቢሰፍንባቸውም ወራሪ ያሉት አካል በአጎራባች ወረዳዎችና ዞኖች እንደሚገኝ ገልጸዋል። አሁን በአካባቢው እንግዲህ አንጻራዊ ሰላም አለ፣ ከኛ ቀጠና ላይ ወጥቷል። ያው ግን በጎረቤት ወረዳዎቻችንና ቀበሌዎቻችን ላይ ጥላት ያለበት ሁኔታ ነው ያለው የኛ ማየው አካባቢ ኢንተርቪ አልሷደሩም ። ማህበረሰቡም በዚህ ልክ ራሱን አዘጋጅቶ እንዲጠብቅ አካባቢ እንዲከላከል እያደረግን ያለንበት ሁኔታ ነው ያለው። የሀገር መከላከያ ሰራዊት የአማራ ልዩ ኃይልም በአቅራቢያችን ሰሜን ወሎ አካባቢ ድንበርተኛ ነን እኛ በዛ አካባቢ ላይ ያለበት ሁኔታ ነው ያለው። በዚህ ልክ ነው ያለው እንግዲህ እኛ ወረዳ ላይ አሁን ጥላት አለ ብለን አንልም። ከእኛ ወረዳ ለጊዜው ወጥቶ ሂዷል። ሁለት ሳምንት ባልሞላ ጊዜ ውስጥ ህወሀት ከጅምላ ግድያ ጋር ስሙ ተያይዞ ሲነሳ የአሁኑ ለሁለተኛ ጊዜ ነው። ነሐሴ 26 ና 27 በሰሜን ጎንደሯ ዳባት ወረዳ ጭና ቀበሌ ህወሀት ሁለት መቶ ንጹሀን ሰዎችን በግፍ ገድሏል ሲሉ የፌዴራሉ ና የአማራ ብሔራዊ ክልላዊ መንግስት እንዲሁም የተጎጂ ቤተሰቦች መግለጻቸው ይታወሳል። የህወሀት ቃል አቀባይ ጌታቸው ረዳ ግን ክሱን በማስተባበል በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን መልሰው ከሰዋል ተዋጊዎቻቸው ንጹሐንን ገድለዋል፣ የሚለውን ክስ በትዊታቸው ያስተባበሉት ቃል አቀባዩ፣ ተፈጸሙ የተባሉት ወንጀሎች በነፃ አካል እንዲመረመሩ እንጠይቃለን ነበር ያሉት። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ደግሞ ህወሀት በደረሰበት ወታደራዊ ሽንፈት ምክንያት ንጹሐን ዜጎችን እየተበቀለ ነው ሲሉ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ጊዜ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በህወሓትም ሆነ በፌዴራል መንግስት ወገኖች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ የተባበሩት መንግስታት ድርጅት ገለጸ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ችግሩ በወታደራዊ አማራጭ እንደማይፈታ ሁሉም ወገኖች እስካሁን የተረዱ አይመስለኝም ብለዋል። የኢትዮጵያ መረጋጋትና አንድነት ለአካባቢዋ መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉት ጉቴሬሽ ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተጽዕኖ ሊኖረው የሚችል መሆኑ በጣም ያሳስበናል ሲሉም ተናግረዋል። ኢሰመኮ ቅዳሜ እለት ባወጣው መግለጫ በትግራይ ክልል ያለው የሰብዓዊ ሁኔታ አሳሳቢ እንደሆነ መቀጠሉን አስታውቋል። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሀሳብ ዙሪያ ከህወሓትም ሆነ ከፌዴራል መንግስት እስካሁን የተሰጠ ምላሽ የለም። ኬኔዲ አባተ ዝርዝሩን ያሰማናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ቅዳሜ ባወጣው መግለጫ በትግራይ ክልል የተጀመረው ግጭት ከክልሉ ውጭ መስፋፋቱ የፈጠረውን ተጽዕኖ እንደሚገነዘብ ገልጾ በትግራይ ክልል ያለው የሰብአዊ ሁኔታ ግን አሁንም አሳሳቢ እንደሆነ ቀጥሏል ሲል አስታውቋል። ኮሚሽኑ በአንዳንድ የክልሉ ቦታዎች የተወሰነ የኤሌክትሪክ ኃይል አገልግሎት ስለመመለሱ እና አንዳንድ የባንክ ቅርንጫፎችም የኔትወርክ ግንኙነት ባይኖርም በአካባቢው አስተዳዳሪዎች ትዕዛዝ መሰረት መጠነኛ አገልግሎት እየሰጡ መሆኑን ገልጿል። ህወሓትና አንዳንድ ዓለም አቀፍ ተቋማት በትግራይ ክልል ኤሌክትሪክና ባንክን የመሳሰሉ ማህበራዊ አገልግሎቶችን የፌዴራሉ መንግስት ሆን ብሎ እንዳቋረጠ ይገልጻሉ። አገልግሎቶቹ የተቋረጡት መሰረተ ልማቶች በህወሓት በመውደማቸው መሆኑን የሚገልጸው የፌዴራል መንግስት በበኩሉ አገልግሎቶቹን ለማስጀመር ከዚህ ቀደም ለጥገና የተላኩ በርካታ ባለሙያዎች በመገደላቸው አሁን ኃላፊነት ወስዶ ባለሙያዎችን ወደ ክልሉ እንደማይልክ ማስታወቁ ይታወሳል። ኢሰመኮ በቅዳሜው መግለጫው በክልሉ ከፍተኛ የምግብና የጥሬ ገንዘብ እጥረት መከሰቱን እንዲሁም የምግብና ሌሎች መሰረታዊ አቅርቦቶች ዋጋ በከፍተኛ ሁኔታ መጨመሩን ጠቅሶ የነዳጅ አቅርቦትና የትራንስፖርት አገልግሎት ውስን መሆኑንና በዚህም ምክንያት ሰዎች ከቦታ ቦታ ለመንቀሳቀስ መቸገራቸውንም ነው ያመለከተው። ኮሚሽኑ ባስተላለፈው መልእክትም ጉዳዩ የሚመለከታቸው ያላቸው ወገኖች ሁሉ ለሲቪል ነዋሪዎች የሚቀርበው ሰብአዊ እርዳታ እንዳይደናቀፍና እንዲሻሻል ተገቢውን ሁሉ እንዲያደርጉ ሲል ጠይቋል። ለችግሩ መከሰት ህወሓትን ተጠያቂ የሚያደርገው ፌዴራል መንግስት ለዚህም ህወሀት የተናጠል የተኩስ አቁም ስምምነቱን አለመቀበሉን በምክንያትነት ያነሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ከሳምንት በፊት ባወጣው መግለጫ ህወሀት በአፋር እና በአማራ ክልሎች ወረራ በመፈጸም ወደ ትግራይ ክልል የእርዳታ አቅርቦቶች የሚደርሱባቸው መስመሮች እንዲዘጉ ማድረጉን አስታውቋል። ከዚህም በተጨማሪ በአፋርና አማራ ክልሎች የህወሀት ኃይሎች ወሯቸዋል ካላቸው ስፍራዎች ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውንና 4.5 ሚሊዮን ሰዎች ደግሞ ለችግር መጋለጣቸውንም ሚኒስቴሩ ገልጿል። ህወሀት በበኩሉ በሁለቱ ክልሎች ወረራ የፈጸመበት አንዱ ምክንያት በከበባ ውስጥ ይገኛል ላለው ለትግራይ ክልል የእርዳታ አቅርቦት መስመር ለማስከፈት እንደሆነ መግለጹ የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዛሬ መግለጫ በሰጡበት ወቅት በዚህ ጉዳይ ላይ ከቪኦኤ ጋዜጠኛ ማርጋሪት በሽር ለተነሳላቸው ጥያቄ በሰጡት ምላሽ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ሁሉም አካላት እንዲደራደሩ፣ የሰብአዊ ድጋፍ ለሚያስፈልጋቸው አካባቢዎች ያልተገደበ ተደራሽነት እንዲኖርና ግጭቱን ከመሰረቱ ለመፍታት ሁሉን አካታች ድርድር እንዲጀመር ጥሪ ማቅረባቸውንም አስታውሰዋል። ይሁንና የህወሀት መሪ ካሉት አካል ደብዳቤ ቢደርሳቸውም ከሁለቱም ወገኖች ጥሪያቸው አዎንታዊ ምላሽ እንዳላገኘ የተናገሩት ጉተሬዝ የተባበሩት መንግስታት ችግሩን ለመፍታት ከአፍሪካ ህብረት፣ ከዩናይትድ ስቴትስ፣ ከተባበሩት አረብ ኤምሬቶች እና ሌሎችም አካላት ጋር በትብብር እንደሚሰራ መልክተዋል። ከተኩስ አቁም ድርድር ጋር በተያያዘ ህወሀት ለድርድር ቅድመ ሁኔታዎችን ያስቀመጠ ሲሆን ህወሀትን በሽብርተኝነት የፈረጀው የፌዴራሉ መንግስት በበኩሉ የክልሉን ችግር ለመፍታት ከፖለቲካ ፓርቲዎች እና ከሌሎች ባለድርሻ አካላት ጋር ውይይት በማድረግ ላይ መሆኑን ይፋ ቢያደርግም ከህወሓት ጋር የመደራደር ፍላጎት እንዳለው ግን ገልጾ አያውቅም። ችግሩ በወታደራዊ አማራጭ እንደማይፈታ ሁለቱም ወገኖች እስካሁን የተረዱ አይመስለኝም ያሉት የተመድ ዋና ጸሐፊ ጉተሬስ ታዲያ በሁለቱም ወገኖች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ አብራርተዋል። ዋና ጸሐፊው አክለውም የኢትዮጵያ መረጋጋትና አንድነት ለአካባቢያዊ መረጋጋትና አንድነት በጣም አስፈላጊ ምሰሶ መሆኑን መገንዘብ አለብን ያሉ ሲሆን ይህ ግጭት ከኢትዮጵያ ድንበሮች አልፎ የሚሄድ ተ ሊኖረው የሚችል መሆኑ በጣም ያሳስበናል ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው መግለጫ ዙሪያ ተጨማሪ ማብራሪያ ለማግኘት የኮሚሽኑን ባለስልጣናት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በኮሚሽኑ መግለጫም ይሁን በተባበሩት መንግስታት ዋና ጸሐፊ ሀሳብ ዙሪያ ከህወሀትም ይሁን ከፌዴራል መንግስት እስካሁን የተሰጠ ቀጥተኛ ምላሽም የለም። ኢሰመኮና የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ዙሪያ ያደረጉት የጋራ ምርመራ የተጠናቀቀ ሲሆን የምርመራቸውን ሪፖርት በቅርቡ እንደሚያቀርቡም ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አባተን ለዘገባው እናመሰግናለን አድማጮች በዘገባው ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ይህንን ምላሽ ለዝግጅት ክፍላችን የሰጡት ዛሬ ሳይሆን ዓርብ ዕለት ጳጉሜ አምስት ሁለት ሺ አስራ ሶስት ዓመተ ምህረት መሆኑን እንገልጻለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ አዲስ አበባ ነው የሚወስደን። ሀገራዊ ተቋሞቻችን በዚህ በመጨረሻ ላይ ከሚመሰረተው አዲስ የለውጥ መንግስት ጋር የሚጣጣሙ መሆን ይኖርባቸዋል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ተናገሩ። የሀገሪቱ ዲፕሎማሲያዊ ስራዎች ከዘመኑ ቴክኖሎጂ ጋር የተዋደዱና ውጤታማ መሆን እንደሚኖርባቸው አሳስበዋል። ምክትል ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ ሱሉልታ በሚገኘው በአፍሪካ የአመራር ልህቀት ኢንስቲትዩት በተለያዩ የዓለም ሀገሮች ኢትዮጵያ ያሰማራቻቸውና አሁን ወደ ኢትዮጵያ የተመለሱ ዲፕሎማቶች የሚሰጣቸውን የአስር ቀን ስልጠና በከፈቱበት በዛሬው ዕለት ነው። ስነስርዓቱን የተከታተለው መለስካቸው አማሃ አጠቃሎ እየወጣ ይገኛል። በስልክ መስመር ላይ በቀጥታ ስርጭት ይዘነዋል። መለስካቸው እንደምናመሸ እንደምናመሸሽሆን ድምጽህን ትንሽ ከፍ ታደርግልናለህ? አድማጮቻችን በሚገባ እንዲሰሙ እንደው በቅና ወደ ጥያቄ የምንሄድ እና ለመሆኑ የስልጠናው ዓላማ ምንድን ነው? እስቲ አጠር አድርገህ እና ደግሞ ግልጽ አድርገህ ነገር የስልጠናውን ዓላማ ባጭሩ በዲፕሎማሲው መስክ የተሰማሩ ባለሙያዎችም ሀገራዊ ለውጡ ወይንም ሪፎርም የሚባለውን ይዘት በደንብ እንዲገባቸው ወይም ከዚያ ጋር እንዲዛመዱ ለማድረግ ነው። የውጭ ጉዳይ ሚኒስቴር እንደሌሎቹ የመንግስት መስሪያ ቤቶች ሁሉ ስራውን ከለውጡ አኳያ እንደሚያከናውን ወይንም ማከናወን እንዳለበት ይታወቃል። ይህም ለማስቻል ነው። ሌላው ሌላው ደግሞ ይሄ ለአንድ ፓርቲ ሳይሆን በአንድ ወይም ለአንድ ሀገር ማለትም ለኢትዮጵያ ጥቅምና ፍላጎት እንዲሰራ ዲፕሎማቶቹም እንደ ባለሙያ በዚህ አቅጣጫ ብቻ እንዲያስቡ ወይንም እንዲሰሩ ለማስቻል የሚሰጥ ነው። አሁን ከሚታየው ለውጥ ወይም ሪፎርም አኳያም በሀገር ደረጃ ከተጨበጡ ለውጦች እንዲሁም ከዚህ በተጻራሪው ከቆመው ኃይልም አኳያ እንደ አንድ የሀገር ኃይል በመስኮ ተገቢውን ወንትሪያማ ውጤት እንዲያስገኝ ለማስቻል ነው። እንግዲህ እነዚህም ዲፕሎማቶች ወደዚህ ሀገር የተጠሩች ሆነ ይዘቱ ምንድን ነው? በይሄ የዚህ የስልጠና ይዘት ምን ምንድን ነው? እንግዲህ እኔ እንደተገነዘብኩት የስልጠና ይዘት ዝርዝር እንደው ባጭሩ በመግለጽ እንደተነገረው በሚቀጥሉት አስር ቀናት ውስጥ እነዚህ ከተለያዩ ሀገራት የመጡ ዲፕሎማቶች በአስተሳሰብ ረገድ ራሳቸውን ከለውጡ ጓር እንዲያዛምዱ የሚረዳ የአስተሳሰብ ለውጥ ስልጠና በስነ ልቦና አዋቂዎች እንደሚሰጥ ተነግሯል። ሌላው ደግሞ ያው የአደረጃጀትን ሁኔታም በተመለከተ ስልጠናዎች እንደሚኖሩም ተነግሯል። በዲፕሎማሲ መስክ በተለያዩ ርዕሰ ጉዳዮች ላይ ከፍተኛ ብቃት ያላቸው የሚባሉና ከውጭ ዩኒቨርሲቲዎች ጭምር የሚመጡ ሊቃውንት የጥናት ወርቀቶችን እንደሚያቀርቡ በዚህም ዙሪያ ውይይቶች እንደሚካሄዱ ታውቋል። የተለምዶ ዲፕሎማሲም ከዲጂታል ከሶሻል እና ከመሳሰሉት አዳዲስ የመተግበሪያ ብልሃቶች ወይም አሰራሮች ጋራ ለማዛመድ እንዴት ከአዲሱ ዓለም ዲፕሎማሲያ ሁኔታዎች ጋርም መራመድ እንደሚቻልም ስልጠናዎች ይሰጣሉ። እነዚህም ይመሳስላሉ እንግዲህ ሲሆን መለስካቸው፣ እንግዲህ ይህ ስልጠና በውጭ ጉዳይ ሚኒስቴር አሰራር ላይ ያመጣል ተብሎ የሚጠበቅ ለውጥ አለ? ካለስ ምንድን ነው? ምክንያቱም በቅርቡ የኢትዮጵያ ብዙዎቹን ኤምባሲዎቿን ዘግታለች ወይም ደግሞ ቁጥር ቀንሳለች በሚል ሲነገር ቆይቷል እና የሚያመጣው ለውጥ አለ። እስቲ ይሄንን ማጠር አድርገ ከሰዓታችን አኳያ እውነት ነው። እንዲያውም ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ተናገሩ የሆነ የውጭ ጉዳይ ሚኒስትርም ሆነ ኢትዮጵያ በተለያዩ ሀገሮች አለዋት የተለያዩ ልዑካኗ እንደተለመደው ወይም ቢዝነስ አስ ዩዡዋል እንደተባለው ከዚህ በኋላ ስራቸውን እንደማይካሄድ ገልጸዋል። ይሄ ማለት ግን በየማዕዘኑ እንደሚወራው እሳቸው እንዳሉት ነው የምናየው መነግርሽ የነበሩትን ዲፕሎማቶች በመበተንና ኤምባሲዎችን መዝጋት አይደለም። ከሀገሪቱ ፍላጎት ምጣኔ ሀብታዊ አቅምና ከቀለጠፈ አሰራር አኳያ በሚመጥን መልኩ ሚስዮኖቹ ይዋቀራሉ እንደገና ብለዋል። ሌላው ደግሞ እንደው በእርግጥ በጥያቄዎች መጀመሪያ ላይ እንዳነሳሽው ምን ለውጥ ያስከትላል የሚለው አንዱ የሆነው ሌላው ውጭ ጉዳይ ሚኒስቴር በቋሚ አሰራር ስርአት ደንብ ወይም ስታንዳርድ የሚመራ እንጂ በግለሰቦች ሚኒስትሮችን ጨምሮ ነው የሚሉት ፈቃድና ፍላጎት የሚመራ ተቋም መሆን የለበትም ብሏል። ይህም አንድ ትልቅ ለውጥ ነው። ከሆነ እንግዲህ በአዲስ ዲፕሎማቶችና በነባር ዲፕሎማቶች መካከል መከፋፈል ወይም ድንበር ወይም ዳይከተኝ ብለው ታነሳቸው በእንግሊዝኛ ማበጀት ሳይሆን መተባበር፣ መረዳዳት እና እርስ በርስ መማማር መኖር አለበት። የማንም ስራ የሚለካው በሚያስመዘገበው ውጤት በሚቆጠር በሚለካ የሥራ ፍሬ እንጂ በሌላ መንገድ መሆን የለበትም ብለዋል። በውጭ ጉዳይ ሚኒስቴር ብዙ የሚያዙ ወይም መቀጠል ያለባቸው አሰራሮች፣ ልማዶች አሉ። እነዚህ ይያዛሉ፣ ይቀጥላሉ። የማይበጁና ለሀገር ጥቅም የማያውሉት ደግሞ ይጠላሉ ብለዋል። እንግዲህ ይሄ መሰረታዊ ለውጥ ሊያመጣ ይችል ይሆናል የሚል ግምት መገመት ይቻላል። በተረፈ እንግዲህ ነገ ዝርዝሩን በቅርብ ልክ ነው ይዤ ብቀብ ይሻለኛል መሰለኝ። ልክ ነው ልክ ነው። መለስካቸው፣ እኔም ወደዛው እያመራሁ ነበረ። ዝርዝሩን እንግዲህ ከድምፅ ጋር አካተ በነገው ምሽት ዘገባችን ይዘህ እንደምትመለስ እናምናለን፣ ወይም ተስፋ እናደርጋለን። ለአሁኑ ግን መለስካቸው በጣም እናመሰግናለን። እግዚአብሔር ስጥልን። መልካም ምሽት። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዝግጅት የሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከአርባ በላይ የሚሆኑ ሀገራት የሰብአዊ መብት አያያዝ በሚቀጥሉት አራት ሳምንታት ውስጥ አርባ ሰባት አባል ሀገራት ባሉበት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጥልቅ ይፈተሻል። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። የዘንድሮ የሰብአዊ መብቶች ምክር ቤት ጉባኤ እጅግ በጣም ብዙ ስራ ይጠብቀዋል። የተለያዩ ጭብጦች ያሏቸው ከዘጠና በላይ ሪፖርቶች ለምክር ቤቱ የሚቀርቡ ሲሆን የስቃይ ቅጣት፣ በግዳጅ እንዲሰወሩ ማድረግ፣ የማደግ መብት ባርነት የአፍሪካ ዝርያ ያላቸው ሰዎች መብትና ዘረኝነት ከሚነሱት ሀሳቦች ጥቂቶቹ ናቸው። ባለፉት ዓመታት እንደሚደረገው ምክር ቤቱ በመንግስታት የህዝቦች አያያዝ ላይ የሚያደርገው ትኩረት የብዙዎችን ቀልብ ይይዛል ተብሎ እየተጠበቀ ነው። በተለይ በሚያንማር፣ በቤላሩስ፣ ሶሪያ፣ ኤርትራ፣ ብሩንዲ፣ ኒካራጓ ና ቬንዙዌላ በሰው ዘር ላይ ተፈጸሙ ተብለው የቀረቡ ወንጀሎች በዝርዝር ይመረመራሉ። የአፍጋኒስታንን ሁኔታ በተመለከተ ምክር ቤቱ ነሐሴ 18 ባካሄደው ልዩ ስብሰባ ወቅታዊ ሁኔታዎችን የተከታተለ ሲሆን ተጨማሪ ማብራሪያዎችን የተባበሩት መንግስታት የሰብአዊ መብት ኃላፊ ሚሼል ባቸሌት በቃል ሪፖርት ያቀርባሉ። የአውሮፓ ህብረት፣ ሜክሲኮ፣ እንግሊዝና ሌሎች የመብት አቀንቃኞች ግን ምክር ቤቱ በልዩ ስብሰባው አሳልፎት በነበረው ውሳኔ የታሊባንን ጥሰቶች የሚቆጣጠር ጠንካራና ገለል ተኛ አሰራር ማምጣት አልቻለም፣ በሚል ተችተውታል። የምክር ቤቱ ፕሬዝዳንት እና የፊጂ አምባሳደር የሆኑት ናዛት ሻሚም ካህን ግን በአፍጋኒስታን ዙሪያ የተካሄደው ውይይት በልዩ ስብሰባው አልተጠናቀቀም ይላሉ። And really, it's a matter for states to decide whether they want to, to take the outcome of the special session further and, and achieve another result. ትክክለኛው ሀገራት በልዩ ስብሰባ ላይ የተገኘውን ፍሬ ነገር ይዘው ሌላ ውጤት ለማምጣት የመወሰናቸው ጉዳይ ነው። ሆኖም ነሐሴ 24 ላይ የጸጥታው ምክር ቤት ሰዎች ደህንነታቸው ተጠብቆ መውጣት በሚችሉበት መንገድ ላይ ውሳኔ አሳልፎ እንደነበር ማስታወስ እወዳለሁ። የሰብአዊ መብት ጉዳዮች ላይ በተለይም ከሴቶችና ሕጻናት ጋር የተያያዙ አሳሳቢ ጉዳዮችንም ተመልክቷል። የሰብአዊ መብቶች ድርጅት የሆነው ሂዩማን ራይትስ ዋች ዳይሬክተር ኬኔት ሮዝ ምክር ቤቱ በተለይ እንደ ቻይናና ራሽያ ያሉ ሀያል ሀገራትን ለመገዳደር ያሳየው ቸልተኝነት እንዳስጨነቃቸው ይናገራሉ። ክሬምሊን በዚህ ወር ባካሄደው የፓርላማ ምርጫ ተቃዋሚ ፓርቲዎችን በማሳደድ ላደረሰው የመብት ጥሰት ተጠያቂ ላይሆን ይችላል የሚል ፍራቻ እንዳላቸውም ይገልጻሉ። በሀሳብ ደረጃ ውሳኔ እንዲኖር እንፈልጋለን። በትንሹ ቢያንስ የጋራ መግለጫ መኖር አለበት። ነገር ግን አንድ መንግስት ከሌላው አንጻር ሲታይ ሀያል ስለሆነ ብቻ በጥልቅ ሳይፈተሽ መቅረት የለበትም። ይሄ የምክር ቤቱንም ተአማኒነት የሚፈትን ነው። ሩዝ ጨምረው፣ ቻይና ሺንዣንግ ከተማ በሚገኝ እስር ቤት ውስጥ ላሉ ከአንድ ሚሊዮን በላይ የሚሆኑ የዊገር ዝርያዎች ለምታሳየው ጭካኔ የተሞላበት አያያዝም እንዲሁ ተመሳሳይ እይታ እንዳለ ይናገራሉ። ቻይና ሁሌም በምክር ቤቱ በጥልቅ ሳትፈተሽ ታልፋለች። በቻይና ላይ ምንም አይነት ውሳኔ ተላልፈው አያውቅም። አሁን ግን በተለይ በሺንጃንግ በሰዎች ላይ ከሚፈጸሙት ወንጀሎች አሰቃቂነት አንጻር ያ ሁኔታ ማብቃት አለበት። ቻይና ዊገሮች ትምህርት መማሪያ ካምፖች ውስጥ እንዳሉና የሚወስዱት የሙያ ስልጠና ሽብርተኝነትን ለመዋጋት እና ረሀብን ለማጥፋት አስፈላጊ መሆኑን በተደጋጋሚ ትገልጻለች። ሩዝ ግን ባቼሌት በእስር ላይ የሚገኙ ዊገሮች ያሉበትን ኢሰባዊ የሆነ አያያዝ በሪፖርታቸው እንዲያካትቱና የቻይና መንግስት ተጠያቂ እንዲሆን ጥሪያቸውን ያቀርባሉ። በሊዛ ሽሌይን ለቀረበው ሪፖርት ስመኝሽ የቆየ ዋሽንግተን ዲሲ። ዘገባችንን ውሰዳችሁ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በመላ ሀገሪቱ አሰሪዎች ለሰራተኞቻቸው የኮቪድ-19 ክትባት መከተብን ግዴታ እንዲያደርጉ መመሪያ አስተላልፈዋል። አንዳንድ ሪፐብሊካን የምክር ቤት አባላት አስተዳደሩን እንከሳለን እያሉ ነው። የአሜሪካ ድምጿ ሚሼል ኩዊን ያጠናቀረችው ዘገባ ነው እንደሚከተለው ይቀርባል። አሰሪዎች ለሰራተኞቻቸው ክትባቱን ግዴታ እንዲያደርጉ የወጣው መመሪያ የፌዴራሉን መንግስት ስልጣን ገደብ የተላለፈ ነው፣ ክትባቱን ያልወሰዱትን ሰዎች እምቢተኝነት ያባብሰዋል ሲሉ ነቃፊዎች ተችተዋል። የፕሬዝዳንቱ መመሪያ አሰሪዎች ሰራተኞቻቸው ሙሉ በሙሉ መከተባቸውን እንዲያረጋግጡ አለዚያ ደግሞ በየሳምንቱ መመርመር እንዳለባቸው ያሳስባል። ይህን ፖሊሲ ተግባራዊ የማያደርግ አሰሪ ድርግ ድርጅት በእያንዳንዱ ጥሰት እስከ 1400 ዶላር የሚደርስ መቀጮ ሊጣልበት እንደሚችል ተገልጿል። ሪፐብሊካኑ የአርካንሳስ ክፍለ ሀገረ ገዢ ኤሳ ሃችንሰን ትላንት በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ቀርበው በሰጡት ቃለ መጠይቅ እንዲህ ብለዋል። አሁን ያለውን እንቢተኝነት የምንወጣበትን መንገድ ለመፈለግ እየሞከርኩ ነው። ፕሬዚዳንቱ ልዩ ትዕዛዝ ማውጣታቸው ታዲያ ያለውን እንቢተኝነት ይብስ ነው ያጠናክራል። ችግሩ እዚያ ላይ ነው። የጃንስ ሀፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት በአሁኑ ጊዜ ዩናይትድ ስቴትስ ውስጥ ያለው የተረጋገጠ የቫይረሱ ተያዦች ቁጥር ወደ 41 ሚሊዮን፣ በበሽታው ሳቢያ ሕይወታቸው ያለፈ ሰዎች ቁጥር ደግሞ 660 ሺህ ተቃርበዋል። እስካሁን እድሜያቸው ከ12 ዓመት በላይ ከሆኑ አሜሪካውያን ወደ 74 ከመቶ ቢያንስ አንድ የኮቪድ-19 ክትባት የተከተቡ መሆኑን የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል መረጃ ያመለክታል። የሚከተቡ ሰዎች ቁጥርም በቅርብ ቀናት እየጨመረ መሆኑ ተገልጿል። እስካሁን 19 ሪፐብሊካን አገረ ገዢዎች የፕሬዝዳንቱ መመሪያ ህገ መንግስቱን የጣሰ በመሆኑ ክስ እንመሰርታለን ብለዋል። የባይደን አስተዳደር በበኩሉ እኛ ያተኮርነው ፌዴራል መንግስቱ ስልጣን ባለው ስፍራ ብቻ ነው ሲል ይከራከራል። ከ17 ሚሊዮን በላይ ሰራተኞች ያሏቸው የጤና ተቋማት እና ከ100 በላይ ሰራተኞች ቀጥረው የሚያሰሩ ድርጅቶች የመሳሰሉትን እንደሚመለከት ያስረዳል። የዩናይትድ ስቴትስ ዋናው የህዝብ ጤና ጥበቃ ባለስልጣን ሰርጅን ጀኔራል ቪቬክ ሙርቲ በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም ላይ በሰጡት ቃል ሲያስረዱ ይህ ተገቢ እርምጃ ነው ብለን እናምናለን። በእርግጥ ደግሞ ከህዝብ ጤና ጥበቃ አኳያ የተወሰደ እርምጃ ነው። ከሁሉም ይበልጥ ደግሞ የሰራተኞች ደህንነት እንዲጠበቅ ይረዳል። ያ ሲሆን ደግሞ ኢኮኖሚያችንንም ይጠቅማል። በቅርቡ ፕሬዚዳንት ጆ ባይደን የፌዴራል መንግስት ቋሚና የኮንትራት ሰራተኞች በጠቅላላ የኮቪድ-19 ክትባት መከተብ ግዴታ ያደረገ ማስፈጸሚያ ትእዛዝ ፈርመዋል። በቅርቡ ሲኤንኤን ባወጣው የህዝብ አስተያየት መሰረት 62 ከመቶ አሜሪካውያን የሀገሪቱ ኢኮኖሚ ደካማ ነው የሚል አስተያየት ሰጥተዋል። የባይደን አስተዳደር ባወጣቸው የክትባት ግዴታ መመሪያዎች የሚከተቡት ሰዎች ቁጥር እንደሚጨምር ያም ሲሆን ኢኮኖሚው እንደሚሻሻል ተስፋ አድርገዋል። የዜና ና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ የተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አድማጮች፣ አሁን የፕሮግራም ማሳሰብ ያለን የሳተላይት ስርጭት መስመር ለውጥ መልእክት የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን በቅርብ ቀን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢና አሁንም ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። እንኳን አደረሳ እንኳን አደረሳችሁ መልካም አዲስ ዓመት። የአሜሪካ ድምፅ አድማጮች በፕሮግራማችን ላይ አስተያየት ካላችሁ፣ ጥቆማ ካላችሁ ደግሞ የስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ የዌብ ና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው እያስተናገድኳችሁ ኳችሁ ያለው ጽዮን ግርማ ነኝ አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዶ እናልፋለን የሰኞ ምሽት ጤና ዩናይትድ ስቴትስን ጨምሮ በዓለም ዙሪያ በመታየት ላይ ያሉ አዳዲስ የኮሮና ቫይረስ ዝርያዎችን የሚመለከት የባለሙያ ትንታኔ ነው በዛሬው የጤና ክፍለ ጊዜ የያዝነው። ኢትዮጵያ ገብቼበታለሁ እያለች ያለችውን ሶስተኛውን የኮቪድ-19 ማዕበልም ምልከት ያደርጋል ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ሕሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። በተጨማሪም የማዕከሉ የኮቪድ-19 መርሃ ግብር ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዩናይትድ ስቴትስ ውስጥ የሚታየውን የመሪዎች ሀሳብ መከፋፈል ና መለያየት ጨምሮ ከዶክተር አሰፋ ጋር የተነጋገሩበት ቃለ ምልልሳቸው ቀጥሎ ይቀርባል። ወደ ዶክተር አሰፋ ትንታኔ እናምራ። ከዚህ በፊትም በታሪክ እንደታየው ለምሳሌ ስፓኒሽ ፍሉ የሚባለው አስራ ዘጠኝ አስራ ስምንት ወረርሽኝም ጊዜ የፊላደልፊያ እና የሴንት ገዢዎች በወሰዱት የተለያየ አቋም አንዱ ከተማ በጣም ሲጎዳ፣ ሌላው ደግሞ መትረፍ ችሏል እና ይሄም ከመቶ ዓመትም በኋላ አሁን ባጋጠምን ሁኔታ በተለይ የፖለቲካ መሪዎች የሚወስዷቸው ውሳኔዎች እንግዲህ ሕዝቡን እያስከፈለው ነው ያለው። ነገር ግን እንዲህ አይነት ወረርሽኝ ደግሞ ሲመጣ የእያንዳንዱ ሰው ግዴታ መሆኑን አውቀው የፖለቲካ መሪዎች በአካባቢ የሚሰጡት ማስክ ማድረግ ወይም የመሰብሰብ ወይም የመከተብ እንዲህ አይነት ነገሮችን ባይቀበል እንኳን እያንዳንዱ ሰው የግድ የራሴ ነው ብሎ መውሰድ ያለበት ይመስለኛል። ችግሩ አሜሪካ ነገር እንዳየ ነው። ፖላራዚ ያደረገ ሀገር ነው። እዛ እና እዚህ ያለ ሀገር ነው። በአመለካከት ደረጃ ያለ እና የፖለቲካ አመለካከቱ በየቤቱ አንኳክቶ ማስክ ላርግ አላርግ፣ ልሰብሰብ አልሰብሰብ፣ የግል መብት እየጎዳ ነው የሚል ደረጃ ላይ ስለተደረሰ አሁን እነዚህ የፖለቲካ መሪዎቹ ወረርሽኙን ሊገታ የሚችሉ ነገሮችን የማያውጁበት አካባቢ ያው ሆስፒታሎችን የተጨናነቁ ነው። ሰውም እየተጎዳ ነው። ይህም ይቀጥላል። ሌላው ደግሞ ክትባት እየተሰጠ ያለ ክትባቱን በተቃራኒ ሁኔታ በክትባቱ አለማመን እንዲያውም ጎጂ ነው ብሎ ማሰብም መንግስት የሚያመጣቸውን መመሪያዎች አንመቀበል ነገርም አሁንም ያልተከተበውን አካባቢ መሪያዎች እንዲቀጥሉ ያደረገ ያለበት ሁኔታ ነው ያለ ዶክተር አሰፋ በጣም እየተስፋፋ ያለውን ዴልታ የተሰኘውን የቫይረስ ዝርያ በዩናይት ስቴትስ ከዘጠና በመቶ በላይ መድረሱን በአብዛኛው አሁን የሚታዩት በከፍተኛ ፍጥነት እየተዛመተ ያለው እሱ መሆኑን የእሱም አሳሳቢነት አደገኛነቱን ጨምሮ ለሚፈለገው አጣዳፊ እርምጃ ወሳኝ መሆኑን ተነጋግረን ነበር። አልፋ፣ ቤታ፣ ጋማና ዴልታ አራት የቫይረስ ዝርያዎች በዓለም ዙሪያ በስፋት እንደሚታዩ ይህን ነገር እንጂ አንድ የተለየ ትኩረት የሳበ ሌላ የቫይረስ ዝርያም እየታየ ነው። ባለፈው ጥር ወር ኮሎምቢያ ውስጥ የተገኘው ሙ የተባለው የቫይረስ ዝርያ በዚያች ሀገር ውስጥ ከፍ ያለ ቁጥር በማስመዝገብ ላይ መሆኑንና ሌሎች አካባቢዎችም የመዛመት እድል ሊኖረው ይሆን የሚል ሳይንቲስቶች በቀረበ ርቀት በመከታተል ላይ መሆናቸው፣ እስካሁን ግን ስርጭቱ ዝቅተኛ ደረጃ ላይ መሆኑ እየተነገረ ነው። ስለዚህ አዲስ ዝርያ ሆነ ሌሎች ሊመጡ ስለሚችሉ ዝርያዎች ምን የሚሉን አለ? እንግዲህ ትልቁ ነገር ምንድን ነው? ቫይረሶች እንደዚህ በፍጥነትና በብዛት በሚራቡበት ጊዜ ሁልጊዜም ራሳቸውን የመቀያየር ነገር ያሳያሉ። በጣም ብዙ ጊዜ ነው የሚቀያየሩት እና እስካሁንም ብዙ የተለያዩ መቀያየሮች አይተዋል። ነገር ግን እንግዲህ ወላጅ ከሆነው ከመጀመሪያው ቫይረስ፣ ወደ ታች ሲሄዱና ተቀይረው ግን ደግሞ የማምጫውን የማሰራጫውን ጸባይ በሚቀይሩበት ጊዜ ያው የተወሰነ ስም እየተሰጣቸው ስሞቹ፣ እንግዲህ የሚሰጡት በተደረገ አግባብ ነው። ቤታ ደልታ እየተባለ ቁጥር አንድ ቁጥር ሁለት ቁጥር ሶስት ቁጥር አራት ያን እንደሄደ ማለት ነው። እና እየቀጠለም ይሄዳል። ብዙ ወረርሽኝ ግን መቆጣጠር እስካልቻልን ድረስ ሌላ ሊያሰጉ የሚችሉ ዝርያዎች ገና የተለያዩ ግሪክ አልፋቤቶች ስያሜ የሚሰጣቸው ይኖራሉ። አንዳንዶቹ እንደሚታየው በጣም በፍጥነት ከአንድ ቦታ ተነስተው በሁለት ሳምንት እንደዚህ አለምን ሲያዳረሱ ይታያል አንዳንዶቹ ደግሞ እዛው አካባቢ የሆኑና ይቀራሉ አሁን ያልተጠበ ህብረተሰብ እስካለ ቫይረሱ ስርጭቱ እስካለ ቫይረሱ ብዙ ሰዎችን እየነካ በሚመጣበት ቁጥር አሁንም የተለያዩ የቫይረስ ዝርያዎች ይመጣል አስፈሪው የሚሆነው እንግዲህ ቀይረው ቀይረው ቫይረሶቹ በአሁኑ ክትባት ሊገቱ የማይችሉ አይነት ዝርያዎች ውስጥ ሊመጡ ይችላሉ ወይ የሚለው ነው እንግዲህ በትልቁ ክትትል በጣም የሚያስፈልገው እንደሱ አይነት ነገሮች ደግሞ እንዳይከሰቱ ነው ግን የመከሰት ፖሲቢሊቲ አለ ዶክተር አሰፋ እስኪ ወደ ኢትዮጵያ እንሻገር የምናወራው በዚህ በዩናይት ስቴትስ የክትባት ምርጫ ግለሰቦች አልፈልግም ካማለታቸው በስተቀር እንደ ልብ ማንኛውም ሰው ተገቢውን ክትባት የሚወስድበት ማጠናከሪያ ክትባት ሁሉ ሊሰጥ እየታሰበ ያለበት ሀገር ነው ወደ ኢትዮጵያ ስንሻገር ግን የበሽታው ስርጭት ይጨምር እንጂ የክትባት ድርሻ መጠናችን በጣም አሁንም ዝቅ ያለበትም ቢሆን ሌሎች አወዛጋቢ ጉዳዮች እየተሰሙ ነው። እስኪ የስርጭቱን ሁኔታ እናስቀድም። አሁን ሦስተኛው ማዕበል በኢትዮጵያ መነሳቱን የጤና ጥበቃ ሚኒስቴር አስታውቀዋል። ለቫይረሱ የሚጋለጡ ሰዎች ቁጥር እንዲሁም ለሕልፈት የሚዳረጉትም ከፍ ማለቱ ተነግረዋል። እስከሚሰሙት እስከሚከታተሉት ድረስ በኢትዮጵያ ያለው ሁኔታ ሦስተኛ ዙር ማዕበል ተነሳ ስንል ሁለቴ ከዚህ ቀደም ተነስቷል ብቻ እያልን ሳይሆን አደገኛነቱም የጨመረ ነው ነው እና የምንረዳው ምን ይታዩታል? አሁንም በኛ ሀገር ሁኔታ እንደዚህ ቫይረሱ ጸባዩን ቀይረው ምክንያቱም አሁን ለምሳሌ ዴልታ ከሆነ ያለው አናውቅም፣ ምን አይነት እንዳለ ግን የተያዘው ሰው ገና ምንም ስሜት ሳይኖረው የማሰራጨት እድሉ ከፍ ይላል። ደግሞ ከፍተኛ የቫይረስ መጠን ሊኖረው ይችላል። ስለዚህ ብዙ ሰዎችን ከአንድ ቦታ ወደ አንድ ቦታ የሚተላለፍ እድሉ ከፍ ብሏል። እኛ ደግሞ ጸባያችንን አልቀየርንም። አሁንም መንግስት የተለያዩ መመሪያዎችን በቅርብ ጊዜ ቢያወጣም ሰው ነው ራሱ ወረርሽኝን መግታት የምንችለው እኛ ነን ብሎ ብዙ ጸባዮችን ማስቀረት አለበት። በተለይ የሶሻል የሚደረጉ ለቅሶዎችን፣ ግራጅዌሽኖችን፣ በዝዴዎችን ምኑን አሁን መግታት መቻል አለን። ሁለተኛ አሁን እያንዳንዱ ሰው የሚያውቀው አንድ ሰው ህይወት ባለፈ ከተማ ውስጥ ያለ ይመስለኛል። እንግዲህ ወረርሽኞች በየቤቱ ደርሰዋል ስንል አንድ የሚያውቀው ሰው ያለፈ ይኖራል በዚህ በሽታ ማለት ነው። ከዚህ በላይ ምስክርነት የለም። ስለዚህ ወደኋላ በተለይ በተለይ አሁን እድሜያቸው ጠና ያሉ ሰዎች ቤት ውስጥ ብቻቸውን የማድረግ እነሱ ጋር ምክንያቱም በኛ ሀገር ሁሉም ሰው ብዙ ነገር ይከላከል ማለት አንችልም። ኑሮ በጣም አስቸጋሪ ስለሆነ ወጥቶ መሯሯጥ መስራት ይኖርበታል። ባሱ የተጠጋጋ ነው። እንዲህ አይነት ነገሮችን ቶሎ መቀየር አንችልም። ሁለተኛ በሽታውም ትንሽ እድሜያቸው ወጣት የሆኑትን አካባቢ መጉዳት አሁንም ስለጀመረ፣ እነሱ ደግሞ ማስክ ማድረግ መቶ ፐርሰንት መሆን አለበት። ማተኮር ያለብን እኛ መከላከሉ ላይ ነው። ክትባት ሲሰጠን እንረዳ ብንሆን መከተብ የምንችለው ከህዝባችን በጣም ትንሽ ፐርሰንቱን ነው። ሁለተኛ ደግሞ ኢትዮጵያ አሁን እንደምና በተለይ በሰሜኑ ሀገራችን ሁኔታ ብዙ ግጭት አለ። ብዙ ህብረተሰብ ከአንድ ቦታ ወደ አንድ ቦታ ይሄዳል። መጠለያዎች ቦታ ላይ ያለው የተጠጋጉ ቦታዎች ናቸው። እዛ አካባቢም ሲሪየስ በሆነ ሁኔታ ማስገደና መደረግ አለበት። ቬንቲሌሽኖች ክፍተት የአየር ሰርኩሌሽን የሚኖርባቸው ቦታዎች መሆኑን ማረጋገጥ ያስፈልጋል። ብቻን እንኳን ድንኳን አድርጎ ውጭ ይሻላል፣ በአሁኑ ሁኔታ ቤት ውስጥ ለማድረግ። በኮቪድ ጉዳይ መነጋገራችን ይቀጥላል። በየሳምንቱ በሚደረገው ዝግጅታችን መላልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሰፋ ጀጃው መኮንን በዩናይት ስቴትሱ የራክቪል የውስጥ ደዌ ህክምና ማዕከል የሳምባ የጽኑ ህሙማን ልዩ ባለሙያ፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ ይስጥልኛል። ወደ ተከታዩ መሰናዷችን እናልፋለን። የሰኞ ምሽት ነው። የሰኞ ምሽት ስፖርት ነው። ተከታዩ ኬኔዲ አባተ ነው ያሰናዳው። የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ የምድብ ሁለተኛ ጨዋታውን አሸነፈ። የዓለም ዋንጫ ማጣሪያ የምድብ ሁለተኛ ጨዋታውን ባለፈው ሳምንት ማክሰኞ ሁለት ከዝምባቤያቸው ጋር በባህር ዳር ዓለም አቀፍ ስታዲየም ያደረገው የኢትዮጵያ ብሔራዊ ቡድን ባለቀ ሰዓት ያገኛትን ፍጹም ቅጣት ምት በማስቆጠር አንድ ለዜሮ አሸንፏል። ዋሊያዎቹ ጨዋታውን ተጭነው በማጥቃት የተጫወቱ ሲሆን የዝምባቤ ተጫዋቾች ደግሞ መልሶ ማጥቃት ላይ ትኩረት ማድረግን መርጠዋል። በጨዋታው ኢትዮጵያ የተሻለ የኳስ ቁጥጥር የነበራት ቢሆንም ብዙም ለጎል የቀረበ ሙከራ ግን አልታየም። የማታ ማታ በ87ተኛው ደቂቃ ላይ የፍጹም ቅጣት ምት ክልል ውስጥ አንድ የዝምባቤ ተጫዋች ኳስ በ እጁ መንካቱን ተከትሎ የተሰጠውን የፍጹም ቅጣት ምት ዋልያዎቹ በተከላካዩ አስቻለው ታመነ አማካኝነት አስቆጥረዋል። ጨዋታውን በዚህች ብቸኛ ጎልም አሸንፈዋል። በሴካፋ ዞን የሴቶች የአፍሪካ ቻምፒዮንስ ሊግ ማጣሪያ ለፍጻሜ ጨዋታ የደረሰው ኢትዮጵያ ንግድ ባንክ ተሸነፈ። የማጣሪያ ውድድሩ በኬንያ አስተናጋጅነት የተካሄደ ሲሆን ባለፈው ሐሙስ የተደረገውን የፍጻሜ ጨዋታ ሁለት ለአንድ ያሸነፈው የአገሪቱ ክለብ ቪጋ ኩዊንስ ዋንጫውን በማንሳት በግብጽ አስተናጋጅነት ለሚካሄደው የመጀመሪያው የአፍሪካ የሴቶች ቻምፒዮንስ ሊግ ተሳታፊነቱን አረጋግጧል። ከጨዋታ ብልጫ ጋር የተሻለ ጫና ፈጥረው የተጫወቱት ቪጋ ኩዊንሶች በ28ኛው ደቂቃ ላይ ቀዳሚውን ጎል አስቆጥረው የጨዋታው የመጀመሪያ ክፍለ ጊዜ ተጠናቋል። በመጀመሪያው አጋማሽ ኢላማውን የጠበቀ ሙከራ ማድረግ ያልቻሉት ንግድ ባንኮች ከረፍት መልስ በስምንተኛው ደቂቃ ባገኙት የቅጣት ምት የአቻነቱን ጎል አግኝተዋል። ሙሉ የጨዋታው ክፍለ ጊዜ ተጠናቆ በተጨመረ የባከነ ሰዓት በፍጹም ቅጣት ምት ክልል ውስጥ ታሪኳ ዴቢሶ ጥፋት ሰርታ የተገኘውን የፍጹም ቅጣት ምት ጄንትሪክስ ቺካንጋዋ አስቆጥራ ጨዋታውም በቪጋ ኩንሶች ሁለት ለአንድ አሸናፊነት ተጠናቋል። ውድድሩን ሁለተኛ ሆኖ ያጠናቀቀው ንግድ ባንክ የ20 ሺ ዶላር ተሸላሚ ሆኗል። የንግድ ባንኳ አጥቂ ሎዛ በራ በ13 ጎሎች የውድድሩ ኮከብ ግብ አግቢ ሆና ጨርሳለች። አትሌት ሰንበሬ ተፈሪ በ5 ኪሎ ሜትር የጎዳና ላይ ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። በጀርመን ሄርዞጌን አውራች በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫ 14 ደቂቃ ከ29 ሰከንድ በሆነ ሰዓት በመግባት አዲስ የዓለም ክብረ ወሰን ማስመዝገቧን የዓለም አትሌቲክስ አስታውቋል። አትሌት ሰንበሬ የርቀቱን ክብረ ወሰን በእጇ ያስገባቸው በርቀቱ በአትሌት ጆይስሊን ጄፕኮስ የተያዘውንና ገና በክብረ ወሰንነት ለመመዝገብ በሂደት ላይ የነበረውን 14 ደቂቃ ከ32 የሆነ ሰዓት በማሻሻል ነው። ስለ ውድድሩ አስተያየት የሰጠችው አትሌት ሰንበሬ ደስተኛ መሆኗን ገልጻ ከኦሎምፒክ በኋላ አዲስ የዓለም ክብረ ወሰን በእጄ እንደማስገባ አውቅ ነበር ብላለች። በውድድሩ ላይ የተሳተፉት ሌሎች ኢትዮጵያውያን አትሌቶች መልክናት ውዱ ሁለተኛ፣ ንግስቲ ሀፍቱ ደግሞ ሶስተኛ ወጥተዋል። በካፍ ቻምፒዮንስ ሊግ የቅድመ ማጣሪያ ጨዋታ ፋሲል ከነማ ከተጋጣሚው ጋር አቻ ሲለያይ፣ ለኮንፌዴሬሽን ዋንጫ ቅድመ ማጣሪያ የተጫወተው ኢትዮጵያ ቡና ደግሞ ተሸንፏል። አምና የኢትዮጵያ ፕሪምየር ሊግን ማሸነፉን ተከትሎ በካፍ ቻምፒዮንስ ሊግ ኢትዮጵያን በመወከል ለመጀመሪያ ጊዜ የተሳተፈው ፋሲል ከነማ በቅድመ ማጣሪያው የመጀመሪያ ጨዋታ በባህር ዳር ዓለም አቀፍ ስታዲየም የሱዳኑን አልሂላል ኦምዱርማንን አስተናግዶ በሁለት አቻ ውጤት ተለያይቷል። የአጼዎቹ ያሬድ ባየ 21ኛው ደቂቃ ላይ ኳስ በ ጎሎቹ መንካቱን ተከትሎ በተገኘ የፍጹም ቅጣት ምት አልሂላል የመጀመሪያውን ጎል በማስቆጠር በዚሁ ውጤት የመጀመሪያው ጨዋታ አጋማሽ ተጠናቋል። ከእረፍት መልስ አጼዎቹ ጫና ፈጥረው ለመጫወት ቢሞክሩም በመልሶ ማጥቃት የተሳካላቸው አልሂላሎች 54ኛው ደቂቃ ላይ ሁለተኛ ጎል በማግባት 2 ለዜሮ መምራት ጀምረው ነበር። ከሁለተኛው ጎል በኋላ ጫና ውስጥ በመግባት በጥንቃቄ በማጥቃት መጫወት የጀመሩት አጼዎቹ 66 ኛው ደቂቃ ላይ በበረከት ደስታ የመጀመሪያ ጎላቸውን አስቆጥረው በዚሁ በመነቃቃት 77 ኛው ደቂቃ ላይ ከማዕዘን የተገኘውን ኳስ ኦኪኪ አስቆጥሮ አቻ መሆን ችለዋል። ለካፍ ኮንፌዴሬሽን ዋንጫ ወደ ዩጋንዳ አቅንቶ የቅድመ ማጣሪያ ጨዋታውን ከዩጋንዳ ገቢዎች ባለስልጣን ዩአርኤ ጋር ያደረገው ኢትዮጵያ ቡና ደግሞ ሁለት ለአንድ ተሸንፏል። የዩጋንዳው ዩአርኤ ክለብ ሁለት ጎሎች ችን ከእረፍት በፊት ሲያስቆጥር ኢትዮጵያ ቡና ደግሞ ከእረፍት መልስ አንድ ጎል አስቆጥሮ ጨዋታው በዚህ ውጤት ተጠናቋል። ክሪስቲያኖ ሮናልዶ ከ12 ዓመታት በኋላ ወደ ቀድሞ ክለቡ ማንቸስተር ሲመለስ በተሰለፈበት የመጀመሪያ ጨዋታ ሁለት ጎል አስቆጥሯል። ማንቸስተር ዩናይትድ ኒውካስል ዩናይትድን ባስተናገደበት የፕሪምየር ሊግ ጨዋታ ሮናልዶ ባስቆጠራቸው ሁለት ጎሎች ታግዞ ዩናይትድ ተጋጣሚውን አራት ለአንድ አሸንፏል። ዳግም የኦልድ ትራፎርድ ድምቀት የሆነው ስመጥሩ የእግር ኳስ ኮከብ የዩናይትድ ደጋፊዎች ከ13 ዓመታት በኋላ ለፕሪምየር ሊጉ ዋንጫ ተስፋ እንዲሰንቁ ስለማድረጉ በስፖርት ገናኛ ብዙኃን እየተዘገበ ነው። ከቅዳሜው ጨዋታ መጠናቀቅ በኋላ በርካታ የዩናይትድ ደጋፊዎች የናፈቁትን ኮከባቸውን የቴሌቪዥን ቃለ መጠይቅ እስኪያዩ ከስታዲየም ሳይወጡ አድናቆታቸውን ሲገልጹለት ለብዙ ደቂቃዎች ቆይተዋል። አንድ ጎል አስቆጥራለው ብዬ አስቤ ነበር፣ ሁለት ጎል ግን አልጠበቅኩም። የማይታመን አጋጣሚ ነው። ሮናልዶ ከጨዋታው በኋላ የሰጠው አስተያየት ነው። በዩኤስ ኦፕን የሜዳ ቴኒስ ግራንድ ስላም የነጠላ ውድድር ብሪታንያ ከ44 ዓመታት በኋላ ድል ቀናት። የ18 ዓመቷ ታዳጊ ብሪታንያዊት ኤማ ራዱካኑ የ19 ዓመቷን ካናዳዊት ተቀናቃኟን ሌይላ ፈርናንዴዝን በመርታት በነጠላ የሴቶች ውድድር የዩኤስ ኦፕን ሻምፒዮን ሆናለች። ራዱካኑ በኒውዮርክ የተካሄደውን የመጨረሻውን ግጥሚያ 6 ለ4 እና 6 ለ3 በሆነ ውጤት ነው ያሸነፈችው። ከዚህ ቀደም እንደ አውሮፓውያኑ በ1977 የግራንድ ስላም አሸናፊ የሆነችው የመጨረሻዋ ብሪታንያዊት ቨርጂኒያ ዌድ ጨዋታውን በስፍራው ተገኝታ ከተከታተለች በኋላ ከኤማ ራዱካኑ ጋር ደስታዋን ተጋርታለች። ከ44 ዓመታት በኋላ የግራንድ ስላም የሜዳ ቴኒስ አሸናፊ በመሆን ታሪክ የሰራችው ብሪታንያዊቷ ራዱካኑ ድሏን የ የብሪታንያ መለያ ካለቻት ቨርጂኒያ ዌድ እና የብሪታንያ የቀድሞው ቁጥር አንድ ቲም ሄንማን በተገኙበት በማጣጣሟ እጅግ መደሰቷንም ነው የገለጸችው። ራዱካኑ የዩናይትድ ስቴትስ ኦፕን የሜዳ ቴኒስ ሻምፒዮን በመሆኗ ደስታቸውን የገለጹት የብሪታንያ ንግሥት ኤልሳቤጥ የእንኳን ደስ አለሽ መልእክት በደብዳቤ ልከውላታል። ውድድሩን በማሸነፏ 1.8 ሚሊዮን ፓውንድ ሽልማት የሚበረከትላት ኤማ ራዱካኑ ከዛሬ ጀምሮ የዓለም ቁጥር 23 የብሪታንያ ደግሞ ቁጥር 1 የሜዳ ቴኒስ ተጫዋችነት ክብርንም ተጎናጽፋለች። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ዘጋቢዎቻችንን እናመሰግናለን የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች በስርጭት ምህንድስናው ቶኒና ጀስቲን አብረውን አምሽተዋል እናመሰግናለን በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ እናንተም አድማጮች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገው ምሽት መደበኛ ስርጭታችን እንገናኛለን። በእኛ በኩል ሰላም። በደህና እደሩ።